Substitution correlation rules. Anita Marinen, ante, ante Tamarinuk, iswa, Tamarinat, anchi, anchita Tamarinesh. እርሳቸው እርሳቸው ተማሪ ናቸው። እሱ እሱ ተማሪ ነው። እኛ እኛ ተማሮች ነን። አንተ አስተዋይ ነህ። እነሱ እነሱ አስተዋይ ናቸው። እኔ እኔ አስተዋይ ነኝ። እናንተ እናንተ አስተዋይ ናችሁ። አንቺ አንቺ አስተዋይ ነሽ። እርስዎ እርስዋ አስተዋይ ነው። እሷ እሷ አስተዋይ ናት። አንቺ ጥሩ ነሽ። እኔ እኔ ጥሩ ነኝ። እኛ እኛ ጥሩ ነን። አንተ አንተ ጥሩ ነህ። እናንተ እናንተ ጥሩ ናችሁ። እርሳቸው እርሳቸው ጥሩ ናቸው። እሷ እሷ ጥሩ ናት። እነሱ ተማሪዎች ናቸው። እኛ እኛ ተማሪዎች ነን። እናንተ እናንተ ተማሪዎች ናችሁ። እርሶ እዚያ ነው። አንተ አንተ እዚያ ነህ። እሱ እሱ እዚያ ነው። አንቺ አንቺ እዚያ ነሽ። እናንተ እናንተ እዚያ ናችሁ። እርሷ እርሷ እዚያ ናት። questions and answers ስሜ ተሰማ ነው። የእርስዎስ ጆን ነው። እርስዎ አሜሪካዊ ነዋ! እኔ ኢትዮጵያዊ ነኝ። እዚህ መቼ መጡ? ትናንት መጣሁ። ትናንትና መጣሁ። አቶ ለማ እና አቶ ከበደ መቼ መጡ? አላውቅም። እርስዎ ተማሪ ነው? አዎ፣ ተማሪ ነኝ። አማርኛ አውቃሉ? ትንሽ አውቃለሁ። እሷ ቆንጆ ሴት ናት? አዎ፣ በጣም ቆንጆ ናት። አቶ ተሰማ ምን ያውቃሉ? በጣም ጥሩ አማርኛ ያውቃሉ። አቶ ለማ መጥፎ ሰው ነው? የለም፣ እሱ በጣም ጥሩ ሰው ነው። አስተዋይ ነው? አዎ አስተዋይ ነው። ሁለት እና ሁለት ስንት ነው? ሁለት እና ሁለት አራት ነው። ሶስት እና አራት ስንት ነው? ሰባት ነው። አቶ ተሰማ ጤና ነው? አዎ ደህና ነው። እነሱ እዚህ ናቸው? አዎ፣ እዚህ ናቸው። አስተማሪዎች እዚህ መቼ መጡ? እኔ አላውቅም። እዚህ ስንት ሰዎች መጡ? ሁለት ሰዎች መጡ። አቶ ከበደ መጥፎ ነው? የለም፣ መጥፎ አይደለም። አቶ ከበድ እና አቶ ለማ ተማሪዎች ናቸው? አዎ፣ እነሱ ተማሪዎች ናቸው። አቶ ከበደ እዚህ ነው? እዚህ አይደለም። እርስዎ ኢትዮጵያዊ ነው? አዎ፣ ኢትዮጵያዊ ነኝ። እርስዎስ? እኔ አሜሪካዊ ነኝ። አስተማሪ ነው? የለም፣ ተማሪ ነኝ። አቶ ተሰማ የት ነው? እዚህ ነው። መጽሐፉ የት አለ? እዚህ ነው። እሷ አስተማሪ ነች? አዎ አስተማሪ ነች። እሱ ትልቅ ነው? የለም ትንሽ ነው። ስንት ሰዓት ነው? አስር ሰዓት ነው። አቶ ለማ ደህና ነው? አዎ በጣም ደህና ነው። እዚህ ደህና አስተማሪ አለ? አዎ አንድ ደህና አስተማሪ አለ። ደህና አማርኛ አውቃሉ? በጣም ጥሩ አይደለም። አቶ ከበደ እና አቶ ጆን እዚህ መቼ መጡ? ትናንትና መጡ። This is the end of unit 3.